ዶክተር ሀይላይ አብርሃን፣ ዶክተር ፍሳ ተስፋይ ሁለታችሁም የአውስትራሊያ ነዋሪና የጤና መስክ ተመራማሪ ናችሁ። ቤተሰቦቻችሁ የሚገኙት ትግራይ ውስጥ ነው። በፌዴራልና የክልል መንግስታቱ መካከል ወታደራዊ ግጭቱ ከተጀመረ በኋላ ቤተሰቦቻችሁ የሚገኙት በምን ሁኔታ ላይ ነው ከሚለው ለምን አንነሳም? በቅድሚያ ዶክተር ሀይላይ አመሰግናለሁ ሳሁን እድሉ የተሰማን ስሜት እና ቤተሰቦቻችን ያሉበት ሁኔታ ለመግለጽ በጣም የሚከብድ ጉዳይ ነው። ምክንያቱም ጦርነቱ ከተጀመረበት ቀን ጀምሮ ምናልባት አሁን ጉልመስ ወደ ሰባ ቀናት ሆኖታል። ሰው በግሌም የሁሉም ትግራዋይም በሚባልበት ሁኔታ ትኩስ ሀዘን ላይ ያለን ብዬ ነው ማስበው ምክንያቱም እያንዳንዱ ቀን ምን እንደሚፈጠር ምን እንደሚሆን አታውቅም ልክ ዛሬ ቤተሰብህ ወይ አንድ የምትወደው ሰው ቢሞት ምናልባት የዛሬ ቀን በጣም ትኩስ ሐዘን ነው የሚሆነው። ነገ ሐዘኑ እየቀነሰ ይሄዳል። ከነገ ወዲያ እንደዛ እየቀነሰ ይሄዳል። እኛ ግን ያለንበት ሁኔታ ምን እየሆነ እንዳለ ማወቅ ስለማንችል ለእኛ ጦርነት ከተጀመረበት ቀን ጀምሮ በጣም ትኩስ ሐዘን ላይ ብዬ ነው የምገልጸው። ምክንያቱም የሚሆነው ነገር አታውቅም። ከሳም በየቀኑ ከባድ መሳሪያ ይደበደባል። በዛ ሊሞት ይችላል። ምናልባት በዛ በከባድ መሳሪያ ከድብደባው ከመለጠ፣ ከኢትዮጵያ ውጭ በኢትዮጵያ ውስጥ ያሉ ድሮንም ሊሆን ይችላል፣ ሚጎችም ሊሆን ይችላል። እየተደበደብ ነው ሰው፣ በዛ ሊሞት ይችላል። ምን እየተደረገ እንዳለ ማወቅ አችልም። ድንገት ከዚያም አምልጠው ወደ ጎረቤት ሱዳን ይሄዳሉ ብለህ እንኳን ብታስብ፣ እንዳይሄዱ ቦርደር ላይ የኢትዮጵያ መከላከያ ሰራዊት እንዳይሄዱ ስለሚያገዷቸው በረሃ ላይ በአራዊትም ሊበሉ ይችላሉ ሰው ምን እየሆነ እንዳለ ማወቅ አስችልም። ድንገት በዚህ ሁላ ሁኔታ አምልጠው ቤታቸው ተቀምጠው ያላቸውን እህል በልጠው ቢያንስ በህይወት ይኖራሉ ብለህ ለማሰብ እንኳን ብትሞክር አንደኛ ያው እንደምታስታውሰው ካሳሁን ጠርኖት የተጀመረው በዚህ በመኸር ወቅት ነው። ሰው ህዝቡ ግማሹ በስነስርዓት ባልሰበሰበበት ወቅት ነው። የተሰበሰበም ካለ እየተቃጠለ እንደሆነ ነው እየተሰማ ያለው ድንገት ሰብስቦ ወደ ቤቱ ያስገባ ገበሬም ካለ ከቤቱ እያወጡ እየዘረፉት እኔ ያሉት። ከዚህ ሁላ አምልጦም ድንገት የነበረውን ሰው ወይ አስፈጭቶም ቢሆን ምን ብሎም ቢሆን እየበላ ሰርቫይቭ ያደርጋል ወይ ይኖራል ብለን እንኳን እንዳናስብ፣ ወይ ድሮ ወላጆቻችን በሚጠቀሙበት የወፍጮ ሁኔታ ይጠቀሙበታል ብለን እንኳን ለማሰብ ብንሞክር አንደኛ ያው ኦረዲ በባህላዊ ሁኔታ የተሰራ ወፍጮ ቤትም ቢሆን ኦረዲ ከቤት እያወጡ እያፈረሱበት ነው ያሉ። ያው ኤሌክትሪክ ስለሌለ ውጭ ሂደው አስፈጭተው መብላት አይችሉም። ሶ ያለበት ሁኔታ በጣም አስከፊ ነው ያለው። ይሄ በገጠሩ አካባቢ ነው። በከተማ አካባቢም ቢሆን ያው ታውቀዋለህ፣ ባንክ ተዘግተዋል። የመብራቱም ጉዳይ እንዳለ እንደጠፋ ነው ያለበት ሁኔታ ለመግለጽ እጅግ እጅግ በጣም አሳሳቢ ነው። ድንገት ከዚህ ሁላ ማዕት እንኳን አምልጠው ቤተ ክርስቲያን ተጠልለው ይሸሻሉ። በዛ ከቤተ ክርስቲያኑ ሆነው ያመልጣሉ ብለን እንኳን ብናስብ በቤተ ክርስቲያኑም እየሄድ እየተፈተሹ በጅምላ እየተገደሉ ነው ያሉት እና አሁን ያለበት ሁኔታ ለመግለጽ እጅግ በጣም አሳሳቢ ነው። አሁን ከዚህ ሁላ ሁኔታ አምልጠው ድንገት ሰርቫይቭ ያደርጋሉ ብትል በየቀኑ የሚፈጠረውን ነገር ስለማያውቁት እነሱ በጭንቀት እየሞቱ እንዳሉ ነው የሚሰማ። እኛም በግለሰብ ደረጃ እንደነገርኩ ከላይ በገለጽኩባቸው ነገሮች እና እኛ በየቀኑ ነው የማስባቸው። በየቀኑ ይሄ ይሄ ይሄ አማራጭ ሊከሰት ይችላል ብዬ ነው የማስበው እና አይሆፕ ያሉበት ደረጃ አላውቅም፣ ግን እኔም ወላጆችም በጭንቀት ይኖራሉ ብዬ ነው የማስበው። ዩኒቨርሲቲዎቹ ኦልሬዲ እንደተደበደቡ ሰምተናል። ፋብሪካዎች ይቃጠላሉ እና ይህ ሁላ ባለበት ሰዓት እኛ በየቀን ያስጨንቀናል። የወላጆቹ ሁኔታም በየቀኑ በዚህ ደረጃ ይገኛሉ ብለን ነው የምናስበው። ግን ማለት በጣም ተስፋ አስቆራጭ በሚባል ስሜት ደረጃ ላይ ነው ያለን ብዬ ነው እኔ መግለጽ የምችለው። የገለጽኩበት በጣም አስከፊ ነው። ግን ከዛ በላይ ደግሞ በጣም ኮምፕሊኬትድ እና ሀዘኑም እጅግ በጣም የከፋ የሚያደርገው ደግሞ ሀዘንህን የሚጋራህን ስታጣ ጭምር ነው። ምክንያቱም እኔ ከላይ ቅድም በነገርኩህ ወላጆቼ በህይወትም ሊኖር ይችላሉ እና ሊኖርም ይችላሉ። ከኖሩም ያው በጭንቀት በየቀን የሚፈጠረውን ነገር ስለማያውቁ የሚሰማቸው ስሜት አለ። እህቶቼ ወንድሞቼ ምን ደረጃ ላይ እንዳሉ አላቅም። ግን ይሄ ይህኔ ሀዘን ይህኔ ስሜት ደግሞ የሚጋራ በመጥፋት ደግሞ የበለጠ ሀዘኑን እጅግ በጣም ኮምፕሌክስ ያደርገዋል ብዬ ነው ማስቡ ምክንያቱም ህ በጣም የምናከብራት የኢትዮጵያ ተዋሕዶ ቤተክርስቲያንም ለመከላከያ ሰራዊት በንዋይም በሞራልም መርቃ የወጉ ሸኝታ የምትልቅ ከሆነ እና የመጨረሻ መጠለያችን የምንላት ሁና ስናገኝ የምናውቃቸው ጓደኞች እና የምናያቸው የኮሚኒቲ ማህበራት ትግራዊ ሞት ላይ ዳንኬራ ሲደለቅ ስታይ፣ በአጠቃላይ በግለሰብ ደረጃም በማህበረሰብ ደረጃም በተቋማትም ይሄ በእያንዳንዱ የሚሰማን ሀዘን ሼር የሚያደርገን የሚጋራን ስናጣ የበለጠ ሀዘኑ በጣም ኮምፕሌክስ ያደርገዋል ብዬ አስባለሁኝ እና ሀዘኑ በጣም ጥልቅ፣ በጣም አስከፊ አይ ቲንክ አስከፊ እና ጥልቅ ብቻ መሆኑን ሳይሆን አሁን አሁን በግሌ የሚሰማኝ ወደ አስፈሪነት ደረጃም ጭምር ነው እየመጣ ያለው። ለምንድን ነው አስፈሪነት ደረጃ እየደረሰ ነው ያልኩ? ከመነሻው ጀምሮ ለትግራይ ክልል በጀት እንዳይሰጥ ተከልክለዋል። ከዛ ማለፍ ብሎ በትግራይ ክልል ከኢትዮጵያ ክልል ሲነጣጠር በጣም አስከፊ የሆነ የአንበጣ መንጋ ወረርሽኝ ተከስቶ ነበረ። በዛ ሰዓትም የአንበጣ መንጋውን ወራር በተከሰተበት ሰዓት የፌዴራል ድሮን መድኃኒት እንዳይረጭባቸውን የተደረገው ይሄ ሁኔታ ባለበት ሰዓት ነው አሁን ያለው በፌዴራል መንግስት እና በክልል በትግራይ ክልል መንግስት ጦርነት የተከሰተው ውጊያው በሁሉም አቅጣጫ በሚባልበት ሁነታ በመሬት ላይ በትግራይ መሬት ላይ ያለው የትግራይ ሰው እንዳያመልጥ በሚያስምስል ሁኔታ በሁሉም አቅጣጫ በኤርትራ ሰራዊት፣ በኢትዮጵያ ሰራዊት፣ በአማራ ክልል ምልሻ እንደዚሁም በአማራ ልዩ ኃይል በሁሉም ተከቦ እየተወጋ ያለበት ሰዓት ነው ያለው ሰው። ይሄ በየቀኑ እኔ በግሌ ለዛም ነው ኮምፕሌክስ ከመሆኑም በላይ አስፈሪና ወደ ዝርፍ እጀታ እየሄደ ነው ብዬ የማስበውም ለዛ ነው። ዝም ብዬ በጥቅል ሳየው የተሰማኝ ስሜት በጣም ተስፋ የሚያስቆርጥ በእያንዳንድ ቀኑ ላይ ከእንቅልፌ በተነሳሁበት ሰዓት ላይ ማስታወሳቸው ኤንድ ኤቭሪ ደይ ለእኔ ልክ ትኩስ ሀዘን ላይ እንዳለሁ ሆኖ ነው እየተሰማኝ ያለው። ዶክተር ፍሳስ በእርሶ በኩል የእርሶ ቤተሰቦች ሁኔታ በምን ሁኔታ ላይ ነው የሚገኘው? በአሁኑ ወቅት የሰሙት ነገር አለ? አቶ ካሳሁን ለሰጠህን እድል መጀመሪያ በጣም እናመሰግናለን። በጣም ምስጋና ዝርዝር ሂዶበታል። ሀይል ላይ ያው እኔ ፐርሰናሊ ከቤተሰቦች ለመጨረሻ ጊዜ የሰማሁት ኖቨምበር አንድ ነው። ኖቨምበር አንድ ወዲህ በስልክም በማናቸውም ሁኔታ ከቤተሰቦች ጋር የተገናኘበት አጋጣሚ የለም። አሉ የሉም የማውቀው ነገር የለኝም። በየቀኑ ምን ይሆናሉ የሚለውን ነገር ያው በጣም አስከፊ ጦርነት ባለበት ቦታ ለመገመት አስቸጋሪ ነው። ሀይላይ የምንደገለጸው በብዙ ፈተናዎች እና በብዙ መከራዎች እያለፈ ያለ ህዝብ ነው። አጠቃላይ እንደ ህዝብ ካየኸው የኔም ቤተሰብ ከዚህ የተለየ እድል የለውም እና ከኦክቶበር አንድ ወዲህ ምን ሁኔታ ላይ ያሉት ቤተሰቦች ምንስ እየበሉ ነው እንዴት እየኖሩ ነው የሚለውን ነገር ማውቅበት ምንም እንትን የለም። ኮሚኒኬሽን ወይ ምንም ኢንፎርሜሽን የለኝም። ከሳሁን እንደምታስታውሰው ያው በኢትዮጵያ ውስጥ ስፔሲፊካሊ በትግራይ ክልል ባንክ ቤት ከተዘጋ ዛሬ ሰባ ቀኑ ነው። መቀሌ ሪሰንት ይከፍተዋል። ሌላው ዘጠና ዘጠኝ ፐርሰንት የትግራይ አካባቢ ግን ባንክ የለውም። ስቴት ኦፍ ኢመርጀንሲ ውስጥ ነው። ጦርነት አለ በዛ ውስጥ ምን እየበላ ነው የኔ ቤተሰብ? ከጦርነቱ ተርፈው ከሆነ በህይወት ካለ ምን እየበሉ ነው እንዴት እየኖሩ ነው የሚለውን ነገር በየቀኑ ከእንቅልፌ ስነሳ ማስበው ነገር ነው። ስለዚህ ተፈናቅሎ ወደ ሱዳን ሂደዋል፣ ኢንተርናል ዲስፕሌይ ሆነው እዛ ውስጥ ትግራይ ውስጥ ነው ያሉት፣ ቤተክርስቲያን ውስጥ ነው ያሉት ብለህ ሁሉም አማራጮች አሁን ሀይ ላይ የዘረዘራቸው አማራጮች ባመጣቸው ሁሉም አማራጮች ያለቁ ናቸው። ቤተክርስቲያን ውስጥ ብትሄድ ግድያ አለ ባንክ ቤት እያስቀመጥከው ብር እንዳትጠቀም ተዘግተውብሃል። የዘራኸው እህል እንዳታጭድ ጦርነት ውስጥ ነው። ያጨድከውም ካለ ያቃጥሉብሃል። እነዚህን ሁኔታዎች ውስጥ አምጥተህ አንድ ላይ እንትን ስትላቸው በጭንቅ ላይ ጭንቅ ነው የሚጨምርብኝ እኔ ፐርሰናሊ። ይህ በየቀኑ ኢንፎርሜሽንም የለም፣ እዛ ከትግራይ ክልል የሚወጣ ኢንፎርሜሽን የለም። ሚዲያም የተከለከለ ነው። ምን ሁኔታ ውስጥ ነው ያለው ብልህ ለማወቅም ከመንግስት ሚዲያ ውጪ አልፎ አልፎ የምንሰማቸው ሸልኮ የሚወጡ በራሱ በመንግስት ሚዲያ የሚተላለፉ አንዳንድ ትሮች አሉ። ከመቀሌም ከሽሬም ከዛ ውጪ ሙሉ ትግራይ ምን ሁኔታ ውስጥ እንዳለ ለማወቅ አይቻልም። ላለፉት ሰባ ቀናት ሆኗል። ዛሬ ማለት ነው ው ጤና ሁኔታ ማለት ተተርፎ ከሆነ ተጎድቶ ከሆነ በጦርነቱ የኔ ቤተሰብ ህክምና የሚያገኙበት ሁኔታ ሳለው ወይ ብለህ ብታስብ በትግራይ ውስጥ ካሉት ሆስፒታሎች ወደ ሀያ ሆስፒታል አሉ ሁለት ናቸው ሶስት ናቸው ስራ ላይ ያሉት አሁን። አብዛኞቹ ወድመዋል በከባድ መሳሪያ፣ የተረፉትም በሻቢያ ወታደሮች ተዘርፏል። እነዚህ ጤና ጣቢያዎች የሚባሉት ከሆስፒታል ቀጥሎ የጤና አገልግሎት የሚሰጡት የጤና ተቋማት እንደዚሁ መድኃኒቶቻቸው ተሰባብሮ ተበታትኖ የሚዘረፍ ተዘራርፈዋል በኤርትራ ወታደሮች። ብዙውን የጤና ሁኔታ ኮምፕሊትሊ በትግራይ ውስጥ የጤና ሁኔታቸውም ማለት ጤና አገልግሎት የሚያገኙበት ሁኔታ የለም። ምግብ የሚያገኙበት ሁኔታ የለም። ተወቶ ቤት ውስጥ የገባም ተዘርፎ እየተወሰደ ነው። አለም አቀፍ እርዳታ እየደረሰ አይደለም አሁን ትግራይ ውስጥ። ስለዚህ ከጦርነቱ አምልጦ ከግድያው አምልጦ ያለ ሕዝብ በረሃብ እያለቀ ነው። የኔ ቤተሰብ ትግራይ ሕዝብን ጨምሮ ማለት ነው። ይህንን አሁን ምነግርህ የእኔ ብቻ ስቶሪ አይደለም። አብዛኛው የትግራይ ተወላጅ ዲያስፖራ ብቻ ሳይሆን ወይም ውጭ ያለ ብቻ ሳይሆን በሀገር ውስጥም ያለው መቀሌ ሆኖ አዲግራት፣ አድዋ፣ አብይ ዓዲ፣ አክሱም፣ ሽሬ፣ ሆመራ ያሉትን ቤተሰቦቹ ምን ሁኔታ ውስጥ እንዳሉ አያውቅም። ሐዘን አጋጥሞ ለተወሰነ ጊዜ አዝነህ አልቅሰህ ወተልህ የምትውለው ነገር አይደለም። ምክንያቱም ስለ ሁኔታው እየሆነ ስላለው ነገር ለማወቅ አለው የለም። ምን እየበላ ነው እየተራበ ነው ወይ አይደለም፣ እርዳታ እየደረሰው ነው ወይ አይደለም፣ የጤና አገልግሎት እያገኘ ነው ወይ አይደለም የሚለውንም መረጃ እራሱ ለማግኘት አይቻልም ትግራይ ውስጥ አሁን። ስለዚህ አሁን ሀይላይ እንደጠቀሰው እነዚህ ሁሉ ጠምረህ ስታያቸው የዘር ፍጅት የሚለውን መለኪያ ያሟላል ማለት ነው። እኔ ይህን ጭካኔ ከየት እንደመጣም አላውቅም። የህግ ማስከበር ጉዳይ አይደለም፣ ወንጀለኞችን የመያዝ ጉዳይ አይደለም። መቀሌ የተያዘ ከተባለ ወር ከሁለት ሳምንት አልፎታል። አሁን ግን እስካሁን ድረስ ከመቀሌ ውጪ ዘጠና ዘጠኝ ፐርሰንት የትግራይ አካባቢዎች ኢንተርኔት የላቸውም። ኢንተርኔት እንኳን ለግዠሪ ነው። እሱን አስፈላጊ አይደለም ግን ባንክ የላቸውም። ያስቀመጥከውን ገንዘብ መጠቀም አትችልም። ትራንስፖርት የለም ነዳጅ ከመቀሌ እንኳን ቀድተህ ወደ ተለያዩ የትግራይ ከተሞች መውሰድ አይቻልም፣ የተከለከለ ነው። የመጨረሻ እህልም ካለ አስፈጭተህ ለመብላት እንኳን ብቻ የሚገርምህ ነገር የኤርትራ ወታደሮች የመጨረሻ እንትናቸው ምጣድ ሁሉ ይሰብራሉ የሚል መረጃ ደረሰኝ። አሁን ዛሬ ሆኖ የሚያውቁ ኢትዮጵያውያን አሉ። ኢትዮጵያውያን አንዳንዶቹ ያው መናገር ስለሚፈሩ አሁን ማሱ ይዟቸው ስለሄደ ነው ወይስ ኦልሬዲ ይሄ ይህን ጭካኔ ተቀብለውት ነው እየሄደ ያለውን የሚለውን ነገር ለመገምገም እኔ እንትኑ አጋጣሚን አላገኘውም። ግን ኦቨር ኦል ኃይል ላይ የምንጠቀሰው ይህንን መከራ በህዝቦች እየደረሰ ያለው መከራ አንዳንድ ማህበራት እኔ ሁሉም ማህበራት አይደለም፣ ግን አንዳንድ ማህበራት ያው ሰደብረት ያደርጉታል። ይሄ በጣም አጸያፊና የሚወገዝ ተግባር ነው። አንድ የኢትዮጵያ ሞተር ነው ይባላል፣ አንድ የኢትዮጵያ መነሻ ነው ይባላል፣ አንድ የኢትዮጵያ መድረሻ ነው ይባላል። ግን ይሄ ህዝብ ነው አሁን በከፍተኛ ደረጃ በረሃብ በጦርነት እና በውጭ ኃይል ጭምር ግድያ እየተፈጸመበት ያለው ሰባ ቀናት እንቅልፍ የለኝም። ፐርሰናሊ ዛሬ ይደውላሉ በየቀኑ ሀያ ሰላሳ ጊዜ ነው ሞክረው ስልክ፣ ዛሬ ነገ ይከፈታል እያልኩ በተለይ መቀሌ ከተከፈተ ወዲህ ግን የለም፣ የምሰማው የቤተሰብ ሁኔታ የለም። እና በጓደኞቻችንም በኩል እዚህ ያሉትንም ከሌላው የኢትዮጵያ አካባቢ የስ አሉ አንዳንዶቹ ቤተሰቦች እንዴት ናቸው፣ ምን ሁኔታ ውስጥ ናቸው ብሎ የሚጠይቁ አሉ። ግን አብዛኞቹ ጓደኞቻችን የምንላቸው ግን በዛ ስቃይ ውስጥ ስላልሆኑ የኛ ስቃይ መረዳት አልቻሉም። ይሄ በጣም አሳዝኖኝም አስገርሞኝም እንዳለው ክፍለ ወራት በዚህ ሁኔታ ውስጥ ነው ያለ ነው። ይህንን ይመስላል የኔ ቤተሰብ ሁኔታ። ከሳ ዶክተር ሀይላይ በእርስዎ በኩል አሁን ቅድም ያነሱት ነገሮች አሉ። በተለይ አንዱም እስካሁን ተደጋግሞ የሚነሳ ነው፣ የኤርትራ መከላከያ ሰራዊት ኢትዮጵያ ውስጥ ገብቷል። በመንግስት በኩል በጭራሽ የገባ ነገር የለም ሀሰት ነው የሚላለ፣ እንደገና በኤርትራ በኩል የዚሁ አይነት ተመሳሳይ ማስተባበያዎች ይሰጣሉ። ከዛ ባሻገር ቅድም ያነሱት አንዱ ነጥብ በተለይ እኛ አሁን በትኩስ ሀዘን ላይ ነን። በየቀኑ ያለ ነው እንደዛ ሆኖ የሚሰማኝ ከሁሉ በላይ ግን አሁን ዶክተር ፍስሃም እንዳነሱት አክለው የሚያሳዝነኝ ነገር ቢኖር ሀዘናችንን እንኳን የሚጋረን ሰዎች አለማግኘታችን ነው ብለው አንስተዋል። በሌላ ወገን እንደዚሁ ደግሞ የሚነሳው የተወሰነ በደስታ ጭፈራ የሚያሳዩ ወገኖች አሉ። እነዛ ደግሞ እኛ በትግራይ ህዝብና የህወሓት በጣም የተለያዩ ናቸው። ሁልጊዜ ህዝብና ህወሓትን አንድ ላይ ለማድረግ ስለሚ የሞክሩ ነው። ሌሎች ወገኖች እንደዛ የሚሉት የኛ ህወሓት መደምሰስ እና የነዛ ሰዎች በያዝ ነው እንጂ ከዛ ባሻገር በህዝቡ ላይ ስለደረሰው ችግርና ሰቆቃ ያንን አስመልክቶ አይደለም ብለው ይላሉ። በየጊዜው ለምሳሌ የሚነሱ መከራከሪያዎች ግንቦታ ያ በመጣ ቁጥር እንደዚሁ ሁሌ ከበሮዎች ይመታሉ። በእኛ ሐዘን ላይ ያኔ ለእኛ የሚያዝን ሰው አልነበረም። አሁን ይሄ እንደዚህ አይነት ነገር ሲከሰት በነሱ ተራ አሁን እንደዚህ የሚል ነገሮች አሉ ብሏል። ይህ ምን አይነት ሶሳይቲ ምን አይነት ህብረተሰብ ውስጥ ነው አሁን የደረስንበት ደረጃ? እዚህ እንዴት ልንደርስ ቻልን? በኢትዮጵያዊነት የሚታወቀው በአብዛኛው አንዱ ለአንዱ በማዘን እና በመተሳሰብ አይደለም? ከራስ አልፎ ከዚ በፊት የውጭ ጠላት ወራሪዎች ሲመጡ እንኳን ምርኮኞችን እነሱን በመንከባከብ ጭምር ነበር። ምን ተለወጠ? አሁን እዚህ ላይ እንዴት ተደረሰ? ከዚህስ በምን መልኩ ነው ሊወጣ የሚቻለው ይላሉ። ዶክተር አይላይ አመሰግናለኝ ካሳሁን። እኔ መጀመሪያም እንዳስተዋ ወቅተው የጤና ባለሙያ ነኝ። አንዳንድ ፖለቲካል ጥያቄዎች ሊኖሩት ይችላሉ። እነዚ የፖለቲካው ጥያቄዎች ለፖለቲከኞች ተዋለሁ። ከዛ በተጨማሪ አሁን የሚባሉ ነገሮች አሉ። ህወሓትና የትግራይ ህዝብ አንድ አይደለም፣ ጭፈራውና አዳን ሴራው አንዳንድ የህወሓት አመራሮች በመያዛቸው ነው እንጂ የትግራይ ህዝብ መገደሉ አይደለም የሚባባሉ አባባሎች ሊኖሩ ይችላሉ። አሁን እኔ በግሌ የሚባለውን አይደለም አስተያየትን መስጠት የምፈልገው፣ መሬት ላይ ምን እየሆነ ነው ያለው የሚለውን ነገር ላይ ነው አስተያየት መስጠት የምፈልገው። ቅድም እንደነገርኩህ በየቤቱ እየተዘረፈ ያለው መንካው እየተቃጠለ ያለው እየተረሸነ ያለው ሴቶች እየተደፈሩበት ያሉት በሙሉ የህወሀት አባላት ናቸው ወይ የህወሀት አባላት ዘመዶች ናቸው ብለህ ልትወስደው አትችልም። ይሄ የግል ንብረት የምልህን ነው ከግል ንብረት ውጭ በጋራ የምንጠቀምባቸው ንብረቶች ቤተክርስቲያን፣ መስጊድ፣ የሕክምና ፋብሪካ፣ መድኃኒቶች፣ ሆስፒታሎች፣ የልብስ ኢንዱስትሪዎችና ፋብሪካዎች በሙሉ የትግራይ ሕዝብ መገልገያ እንጂ የህወሀት አባላት ወይ የህወሀት የበላይ አመራር መገልገያዎች አይደሉም። በአሁኑ ሰዓት ወርልድ ሄልዝ ኦርጋናይዜሽን ወይ የዓለም ጤና ድርጅት ያወጣው ሪፖርት አለ በዚች አሁን በምነጋገርበት ሰዓት ከአራት ነጥብ አምስት ሚሊየን ህዝብ በላይ የትግራይ ህዝብ በላይ አስቸኳይ እርዳታ ይፈልጋል። ይሄ ቴክኒካል ስናመጣው ግሎባል አፒት ማልኒውትሪሽን የሚባል አለ ወይ ጠቅላላ የምግብ እጥረት በሚባል መለኪያ በአንድ አካባቢ ከአምስት በላይ ከሆነ አስቸኳይ ወይ አጣዳፊ እርዳታ ያስፈልገዋል ተብሎ ነው የሚታሰበው። ትግራይ ላይ እጥፍ ደርሰዋል። ሰው እያንዳንዱ ጥፋት እየደረሰ ያለው በተቃራኒ ነው እየሆነ ያለው ማለት የተወሰኑ የህወሀት አመራሮች ሊያዙ ይችላሉ ጭፈራውና ደንከራው አቦይ ስብሐት ከመያዛቸው በፊት ነው የተጀመረው ወይ ሌላ የህወሀት አመራሮች በላይ ከመያዛቸው በፊት ነው እየተጀመረው አሁን ነሰሰርሊ አሁን በምናየው ደረጃ ላይሆን ይችላል ከመጀመሪያ ጀምሮ በማህበራዊ ሚዲያ ላይ ሲገለጽ የነበረውን ነገር ሁላችን የምንከታተለው ነገር ነው የሚሆነው ሰው እኔ አሁን በጣም እያሳሰበኝ ና እያስፈራኝ ያለው ነገር በህወሀት ላይ እየደረሰ ነው እየተባለ ያለው ጥፋት ሳይሆን እያንዳንድ ደቂቃ ላይ በተራ ሲቪሊያኑ እየደረሰ ያለውን ነው የሚሆነው ያለውን ችግር ነው አሁን እጅግ በጣም ያሳሰበኛለሁ። እየተደረገ ያለውን ነገር እደግፋለሁ የሚል ማህበረሰብ ኢንዳይሬክትሊ በህወሀት እየተደረገ ያለ ሳይሆን የሚደግፈው በትግራይ ህዝብ እየተደረገ ያለውን ነገር ነው የሚደግፈው ያለው ብዬ ነው የማስበው። ለህወሀት እንጂ ለትግራይ ህዝብ የሚደረግ አይደለም የሚለውን ነገር በግሌ አልስማማበትም። ሌላው ከዚህ በፊት የምናውቀው ኢትዮጵያዊ ጨዋነት አለ የሚባልበት የእንግዳ ተቀባይነቱ፣ አዛኝነቱ፣ የተማረከው ሰው አብልቶ አጠጥቶ መሸኘቱ አሁን የት ሄደ? ያ ሁላ ትግራይ ህዝብ ላይ ሲደርስ ለምን ያ ከዚህ በፊት የተደረገውን ኖርሞ ወይም የተደረገውን የኢትዮጵያዊ እንግዳ አቀባይነት የት ሄደ ብለህ ስታስብ አሁን ለዚህ መልስ የለኝም። ለምን ሌላ ቦታ ላይ ሌላ ህዝብ ላይ ሲደረግ የነበረውን ነገር አሁን ፍጅቱ፣ ጉዳቱ ህዝብ ላይ ሲደርስ ይሄ የኢትዮጵያዊነት ጨዋ ባህል የት ሄደ? አሁን የኢትዮጵያዊነት ጨዋ ባህል ስልህ ከግለሰብ ይጀምራል፣ ከጓደኞችህ ይጀምራል፣ ከአካባቢ ያለውን ማህበረሰብ ይጀምራል። ለመጨረሻ የምትለውን ማለት የጥሩ ስነ ምግባር ሰላክ የሆነ ቤተክርስቲያን ጭምር ነው የሚጨምረው በእነዚህ ቅድም በጠቀስኩልህ ማለት በተለያዩ መስፈርቶች ከዚህ በፊት የማውቀውን የኢትዮጵያዊ የጨዋነት ባህሪ ትግራይ ህዝብ ላይ የተደረገውን ያለውን ነገር አላየሁበትም። ይሄ ራሴ እንድጠይቅ ነው እያደረገ ያለው። አሁን ምንድን ነው መደረግ ያለበት የሚለው በጣም አስቸጋሪ ነው። አሁን ለጊዜው አንደኛ ነገር በየቀኑ የሚደርስ ቆቃ ማቆም አለበት። ይህንን እንዴት ነው ማቆም ያለበት? ቁጥር አንድ ትግራይ ውስጥ ያሉ የኤርትራ ወታደሮች መውጣት መቻል አለባቸው። ቁጥር ሁለት ትግራይ ውስጥ ያሉን የኢትዮጵያ መከላከያ ሰራዊት ወይ የአማራ ልዩ ኃይል ወይም የአማራ ሚልሻ ከትግራይ ክልል መውጣት መቻል አለባቸው። አትሊስት በየቀኑ የሚደርሰውን ዝርፊያ፣ በየቀኑ የሚደርሰውን የሴቶች መደፈር፣ በየቀኑ የሚደርሰውን እና ሌሎች አሰቃቂ ነገሮች አትሊስት ለጊዜው ጋቢሉ እንዲቆሙ እነኝህ መውጣት መቻል አለባቸው። ሶስተኛ፣ ቅድም እንደተባለው ምን እየሆነ እንዳለ አናቅም፣ ማለት ቤተሰቦቻችን ምን ደረጃ ላይ እንዳሉ አናቅም። ቅድም ዘርዘር ይልሃለሁም። ስለዚህ የመጨረሻ ተስፋ መቆርጥበት ደረጃ ደርሷል። ያንን ነገር ወደ ነበረበት እንዲመለስ ቤዚክ የሚባሉ ነገሮች እንዲመለሱ ቢደረግ፣ አንደኛ መብራት እንዲመለስ፣ ሁለተኛ ወላጆቻችንን እንድናደርግ የስልክ ኔትወርክ እንድናገኝ የስልክ ኔትወርክ እንዲመለስ ቢደረግ፣ ሶስተኛ ሰዎች በስነ ስርዓት ገብተው ጨውም በርበሬም ገዝተው እንዲመለሱ ገበያ ቢፈቀድላቸው። ከዛ በተጨማሪ በሰባ ቀናት ላይ በየቀኑ አስከፊ የሚደርስ ግፍ አለ። ያንን ነገር በስነ ስርዓት ኦዲት እንዲደረግ ገለልተኛ የሆነ የማህበረሰብ ክፍል ገብቶ እንዲጣራ ቢደረግ ከዛ በተጨማሪ ግን አሁን በጣም አንገብጋቢ የሆነ ነገር አለ። ቅድም ፍስሃ ሲገልጸው ነበረ። አሁን በህይወት ያሉት ሰዎች ሕክምና እንዳያገኙ በየቀኑ በክኒን ህይወታቸው የሚኖሩ ሰዎች አሉ። የኤች አይ ቪ፣ የልብ፣ የስኳር በሽታ እንደዚሁም የአስም እና ሌሎች የቆየ በሽታ ተከታታዮች ህይወታቸው በክኒን ላይ ነው የሚኖሩ እነኝህ ሰዎች አትሊስት ከዚህ ሁላ ማዕት ከተረፉ በህይወት ለቀጣዩ እንዲተርፉ የሕክምና ቁሳቁሶች እንዲሞላላቸው ቢደረግ። ሌላው አሁን በጣም አሳሳቢ እና አንገብጋቢ ጉዳይ የሆነው ሰው እያለውም መጠቀም አልቻለም። ባንክ ብር ካለው ባንክ መጠቀም አልቻለም። ሰው እሱም ባንክ የሚከፈትበት ነገር ቢኖር፣ ያ ብቻ አይደለም። አሁን ባንክ አካውንታቸው ፍሪዝ የተደረጉ ሰዎች አሉ። እኛ እዚህ ብር ኑሮን ለወላጆቻችን ወደ ቤቶቻችን ብር መላክ ጭምር አልቻልንም። ይህ ሁላ ሰርቪስ አት ሊስት እንዲከፈት መደረግ አለበት። ያ ሁላ ከተደረገ በኋላ ነው አሁን ስለ ተሰበረው ማለት በግሌ ከዘጠና ዘጠኝ ፐርሰንት በላይ በትግራይ ህዝብ እና በሌላው አካባቢ ያለውን ሶሻል ፋብሪክ ተሰብረዋል ብዬ ነው የማስበው። ያ ሶሻል ፋብሪክ አትሊስት አንድ ፐርሰንትም እድል ብትሆን እንዲጠገን ይህን ሁላ ቤዚክ ኒድ ከተሟላ ወይ መሰረታዊ ፍላጎት ከተሟላ በኋላ ስለ ኢትዮጵያዊ ጨዋነት ለወደፊቱ የትግራይ ህዝብ አሁን ከደረሰበት ጉዳት፣ እንዴት አገግሞ ወደ ከዚህ በፊት ወደ ነበረው ወይ በሌላ መንገድ መሄድ ይችላል የሚለውን ነገር መወያየትና መነጋገር የምንችለው ዶክተር ፍስሀን ዶክተር ሀይላይም አንስተዋል። እርሶም ቅድም አንዱ ትኩረት የሰጡበትና ታሰቡት ነገር ቢኖር በተለይ የጤና ጉዳይ ነው። በሁለት መልኩ አንድ ትግራይ ውስጥ ያለው በስደተኛ ካምፕም ሆነ ያሉ ኢትዮጵያውያን ከትግራይ ወጥተው ያሉ ወይም እዛ ሀገር ውስጥ ከሀያዎቹ ሁለት ሆስፒታሎች ብቻ ናቸው ስራ ላይ ያሉት ብለዋል ቅድምና ምን ያህል በምን መልኩ ነው ይሄ አስቸኳይ ትኩረት ሰጥቶት በቅድሚያ ምክንያቱም የሰዎች ሕይወትን መታደግ ስለሆነ ከዛ በኋላ ነው ሌሎች ቅድም የተነሱ ሰርቪሶች የባንክ የሳሰሉ ነገሮች ሊመጡ የሚችሉት ሕይወት ሲኖር ነው። እና በእርግጥ እያያዛሉ ሁሉም በጤና ዘርፍ ምን አይነት ቀውሶች ተፈጥረዋል በአሁኑ ወቅት ከዛስ እንዴት መውጣት ይቻላል? ሁለተኛ እዚህ እርስን ጨምሮ በግለሰብ ደረጃ ቤተሰባቸው ጋር መገናኘት ያልቻሉ ኢትዮጵያውያን፣ አውስትራሊያውያን እዚህ የሚኖሩ ሰዎች ትግራይ ቤተሰቦቻቸው ያሉ በእናንተስ በኩል ከስነ ልቦና ሆነ ከጤና አኳያ በምን ሁኔታ ላይ ነው የምትገኙት? ወደ ጤና ሁኔታ ከመሻገር በፊት ሀይ ላይ በትን ባለው ነገር ትንሽ ልጨምር። የተወሰኑት ቅድም ያነሳቸው ጥያቄዎች ማለት ነው። ስለ ጉንበት ሀያ ታከብሩ ነበር እኛ አሁን ብናከብር ህወሓትና የትግራይ ህዝብ የሚሉትን ሁለት ጉዳዮች በእርግጥ የፖለቲካ ጉዳዮች ናቸው። እነዚህ ለፖለቲካ ሰዎች ብንተዋቸው ትን የተሻለ ነው የሚሆነው። ግን ትንሽ አስተያየት ልስጥ ዝም ብዬ አይ ቲንክ ይሄ የፖለቲካ እስካሁን ድረስ አምጥቶናል። አሁን እንደዚህ ታደርጉ ነበር እኛም እንደዚህ እናደርጋለን። ኔክስት ታይምም ሌላው ሲመጣ እንግዲህ ይህንን አሁን የሚያቀብሩት እንደገና በኋላ ያለቅሳሉ ማለት ነው። ስለዚህ ይሄ በኛ ማለት የተሻለ ትውልድ የተሻለ የመነጋገር የመገናኘት እድል ያለን ትውልዶች መነጋገር፣ መወያየት ይሄ ነገር በዚህ መዘጋት አለበት የሚለው ነገር ቀርቶ በሌላ ቁስል ላይ ጨው መጨመር እኔ አስፈላጊ አይመስለኝም። ማለት ምንም የሚጨምረውም ነገር የለውም። አሁን የሚያዝነው የሚያዝናል፣ የሚደሰተውም በሌላ ው ሐዘን በሌላ ቁስል ላይ ጨው በመጨመሩ የሚያገኘው ነገር ያለ አይመስለኝም እና እሱ ስሜትና እልህ ካልሆነ በስተቀር ለኢትዮጵያ እንደ ሀገር መፍትሄ ያመጣል? አሁን ለገባችበት ቀውስ መፍትሄ ያመጣል? ችግሩ ይፈታዋል? አንድ ኢንችም ቢሆን ችግሩ የመፍታት እንትን የለውም ይሄ መልሶ እየወጠረ መልሶ እያባባሰ መልሶ እያጋጋለ መልሶ ቅራኔና ኮንትራዲክሽን እየጨመረ በችግር ላይ ችግር በድህነት ላይ ድህነት በጦርነት ላይ ጦርነት ውስጥ እየከተተን እንደሆነ እንጂ እከሌ እንደዚህ ያደርግ ነበር እከሌ እንደዚያ ያደርግ ነበር እከሌ የሚባለው ሲጀመር እነዚህ አሁን ይህን ግፍ እየፈጸሙት ያሉት ግንቦት ሀያ ለሀያ ሰባት ዓመት ሲያክሩ የነበሩ ሰዎች ስለሆኑ እኔ በዚህ አስተያየት ትንሽ አስተያየት ሰጥ ይችለ ማለት ነው። ከዛ የህዋት ና ትግራይ ህዝብ ሚለው ብዙ ሰዎች አስተያየት ሰጥቶበታል፣ ተከራክረውበታል። አልፎም ሁለቱም ድርጅቶች ወይም ሁለቱም መንግስታት ወደ አርምድ ኮንፍሊክት ገብተዋል እና ይሄ የፖለቲካ ሰዎች አስተያየት ቢሰጡበት የተሻለ ይሆናል ማለት ነው። ከዛ የኤርትራ ወታደሮች ገብተዋል አልገቡም ምናምን የሚባለው ነገር ክሮኖሎጂካል ብናያቸው የኤርትራ ወታደሮች የኤርትራ ውጭ ጉዳይ ሚኒስትር ጦርነት ሲጀመር አካባቢ አልገቡም ብለው ነበር። የኢትዮጵያ መንግስትም እንደዚህ ብለዋል ግን ከዛ በኋላ የወጡ ክሬዲብል ኤቪደንስ እያሉ ያወጣቸዋሉ። የዩናይትድ ስቴትስ አሜሪካ የውጭ ጉዳይ መስሪያ ቤትም ያወጣው ሪፖርት አለ። ክሬዲብል ኤቪደንስ ማለት በኦዲዮ የተደገፈ ከቴሌግራም ኮሚኒኬሽን ላይ ከህወሀት ሰዎች ፕላስ መሬት ላይ ካሉት አኒክዶታል ኤቪደንስ የሚሏቸው እነሱ ተጨባጭ መረጃዎች መሰረት አድርጎ ኤርትራ መግባታቸው አረጋግጠዋል። የአውሮፓ ህብረትም አረጋግጠዋል። ሌሎች መንግስታትም፣ ከፍተኛ የአፍሪካ ህብረት ዲፕሎማቶችም አረጋግጠዋል። ይህን አሁን በመንግስታት ደረጃ ነው። መሬት ላይ ያለው ደግሞ እነዚህ ወደ ጥግ ወደ ኤርትራ ያሉት አሁን ሽሬ ድረስ የኤርትራ ኔትወርክ ይሰራል ነው የሚባለው። ማለት ይህን አሁን የምሰማው በምንድነው፣ ካሳሁን ራማ። ማለት እንግዲህ ራማ ጫፍ የኤርትራ ጫፍ ያለ ከተማ ነው፣ በመረብ በኩል በታች። ከዛ በጦርነቱ ምክንያት የቆሰሉ ሰዎች ወደ መቀሌ ይመጣሉ እና መቀሌ መጥቶ እየተናገሩት ነው አሁን እነዚያ የራማ አካባቢዎች በኤርትራ ቁጥጥር ስር ናቸው። አሁን መቀሌ ከተቆጣጠረ የፌዴራል መንግስት ስንት ሆነ አሁን አንድ ወር ከሁለት ሳምንት ሆኖታል። እና ከአንድ ወር ከሁለት ሳምንት በኋላ ሚዲያ አይፈቀድም፣ የሕክምና ቁሳቁሶችን መድረስ አይቻልም፣ የሰባዊ እርዳታ መድረስ አይቻልም ወደ እነዚህ አካባቢዎች አዲግራት፣ አድዋ፣ ሽሬ እና አክሱም፣ በታችን በተንቤን በኩል ተንቤንም እንደዚሁ አሁን ሀይላይ እንዳለው አሁንም የትግራይ ህዝብ እየጠየቀ ያለው መቀሌም የተሰበሰቡት ሽረብ የተሰበሰቡት አሁን ያሉት የትግራይ አዲስ ክልላዊ መንግስት የሚባሉትንም በየቀኑ የሚጠቅሱት ነገር ነው። አዲሱ የመቀለ ከንቲባ ሲጠቅሰው ኤርትራ መግባታቸውን ሰምተሃል። ይሄ አዲሱ የተመደበው ጀነራል በላይ ማነው ስሙ፣ የኤርትራ ወታደሮች መግባታቸው እንደሚጠቅሰው ገልጿል። በራሱ በራሳቸው ነው እየነገርኩ ያለው ፣ ስለዚህ ጥያቄ ውስጥ የሚገባ አይደለም። የጤና ችግሩ እንዳልኩ፣ በጤና ችግሩ አተኩሬ እንትን ለማድረግ ለጠየቀኝ ጥያቄ የጤና ችግሩ ሪፖርቶች ከኤምኤስኤፍም አሁን ከአዲሱ መንግስት የወጡት ሪፖርቶችም እያየሁ ነበር። ኤምኤስኤፍ ዛሬ አዲግራት ሆስፒታል የፈራረሰውን እየጠጋገን ነው የሚል ትዊተር ላይ ለጥፈዋል አይቻለሁ። እንደዚ አይነት ነገር ይህንን እያደረግን ቢሆንም ግን አብዛኞቹ ትግራይ ውስጥ ያሉትን የጤና ተቋማት ልንደርስባቸው አልቻልንም። ዋና ችግሩ ደግሞ ሳፕላይ ነው። የጸጥታ ሁኔታ አስጊ ነው። ስለዚህ ወደዛ መሄድ ማለፍ አይቻልም ተብሎ ተከለክሏል። መብራት ኃይል ሰዎች አድዋ ድረስ አዲግራት ድረስ ለመጠገል ሂዶ ሰው ተገድሎባቸው ነው ከዛ ሸሽተው ወጥቶ እስካሁን ድረስ መብራት የተቋረጠው። ብዙዎቹ ትግራይ ውስጥ ያሉት የጤና ተቋማት ተደራሽ አይደሉም እስካሁን ድረስ። ስለዚህ ይሄኛው የጸጥታ ችግር ለመስራት ቁጥር አንድ የትግራይ ሕዝብ ጥያቄ ወይም ደግሞ የትግራይ ሕዝብ የጤና ችግርም ሆኖ እየመጣት ስላለ። የኤርትራ ወታደሮች ነገ ዛሬ ሳይባል ዛሬ ሁሉ ከኢትዮጵያ መሬት መውጣት አለባቸው ነው ብለው ከዚህ በተጨማሪ ያው አሁን ሃይላይ ቅድም የገለጸው በነዚህ ተላላፊ ያልሆኑ በሽታዎች የተለያዩ በመድኃኒት የሚኖሩ ዲኤም ያለባቸው አንቲሬትሮቫይራል ቴራፒ ኤች አይ መድኃኒት የሚወስዱት የእናቶች ጤና፣ የህፃናት ጤና እና ሌሎችም የህክምና ተቋማት አገልግሎት በማይሰጡበት ደረጃ ነው የፈረሰው። እሱን ለመጠገን የረዝታ ሁኔታውም የህዝቡ ሁኔታው አስቸጋሪ ነው። አዲሱ መንግስትም ይሁን ሌላ ዓለም አቀፍ ተቋማትንም ገብቶ እንዲሰሩ፣ እንዲተባበሩ እና ያንን የጤና የፈረሰውን የጤና ስርዓት እንዲገነቡ እድል ሊሰጣቸው ይገባል። አሁን ትልቁ ችግር እየገጠመን ያለው ከዚህ እንኳን ለምንን ለሚያስፈልገው ህዝብ እንዳንልክ በቤት በኩል እንላል ተከልክለዋል። ሁሉም ነገር ምንድን ነው የጎደለው ምንድን ነው ያልጎደለው ብለን እንዳታቅም ለሚዲያ የተከለከለ ነው። ዓለም አቀፍ ተቋማት አሁን ዩናይትድ ኔሽንስ በየቀኑ ከኢትዮጵያ መንግስት ጋር ድርድር ያደርጋል። እሺ፣ ፈቅደንላችኋል ይባላል። ከዛ በኋላ መቀሌ አልፎ ውቅሮ ሲደርሱ ተመለሱ ይባላሉ። በዛ በምዕራብ በኩል ሽሬ ሲደርሱ ተመለሱ ይባላሉ። የዩሮፒያን ዩኒየን በየሳምንት ነው መግለጫ የሚያወጡት። ስለዚህ ይህንን የኢትዮጵያ መንግስት አንሂንደር አክሰስ ቱ ሂማኒታሪያን ሳፖርት መፍቀድ መቻል አለበት ለሁሉም የትግራይ አካባቢ የሚል አስተያየት ነው መሰለህ ተፈልገው እኔም በሌሎችም ማህበረሰብ አባላት ያሳደረው ተጽዕኖ ሰቀቀን ነው፣ ፍርሃት ነው፣ ስጋት ነው አሁን የሚሰማ በየቀኑ ሰው በጭንቀት ውስጥ ነው ያለው። ትግራይ ዲያስፖራ ማህበረሰብ የሜንታል ሄልት ተጽዕኖ እንግዲህ ማሰብ ትችላለህ። በየቀኑ ስለ አንድ ነገር ስታስብ ደግሞ ደጋግመህ ስታስብ የስራ መስተጓጉል ይኖራል፣ ፕሮዳክቲቪቲ መቀነስ ይኖራል፣ እንቅልፍ ማጣት ይኖራል። ብዙ ብዙ ችግሮች ብዙ ብዙ ችግሮች አሉ። ከሳሆን እንዳልኩ ደግሞ በዛ ላይ ሰው ሸር ሲያደርግህ ሸክሞ የቀነሰልህ ይመስልሃል፣ ግን እንደዛ አይነት ሁኔታም የለም። የነበረው ግንኙነት በቤተክርስቲያን፣ በግለሰብ፣ በጓደኛ የነበረውም አሁን በደንብ ማለት ብሬክ እያደረገ ነው። ቢከዝ ኦፍ ግጭቱ ምክንያት ብቻ ሳይሆን ግጭቱ ተከትሎ የመጣው ሪአክሽን። ይህን ቀን አልፎ ህዝቡም ሰላም ወርዶለት ሁኔታዎቹም ወደ ኖርማል ተመልሶ ያ ምን ፊሊንጋችን ኤክስፕሬስ የምናደርግበት አጋጣሚ ይገኝ ይሆናል ብዬ አስባለሁ አንድ ቀን በአውስትራሊያ ነዋሪና የጤና መስክ ተመራማሪዎች ዶክተር ኃይላይ አብርሃና ዶክተር ፍሳ ተስፋይ ስለ ቃለ ምልልሱ እናመሰግናለን። የቤተሰቦቻችሁን መልካም ዜና እንደምትሰሙም ተስፋችን ነው። እናመሰግናለን። ሳሁን ን ሳሁን ለሰተህን እናመሰግናለን። መልካም ገና። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ኮም ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts,